የአውሮፓ ሕብረት ሀገሮችና የአፍሪካ መሪዎች በወቅቱ የአውሮፓ የፍልሰተኞች ቀውስ መፍትሄ ላይ ለመነጋገር ቫሌታ ተሰብስበዋል። በማልታው ጉባኤ ላይ ከተገኙ የአፍሪካ መሪዎች መካከል የሶማሊያው ጠቅላይ ሚኒስትር ኦማር አብዱራሺድ ሻርማርኬ አንዱ ናቸው። ከቪኦኤ የሶማሊኛው ቋንቋ አገልግሎት ጋር አጭር ቃለ ምልልስ አድርገዋል። ሻርማርኬ እንዲህ ነበር ያሉት። and i think we had um we're going to start having the ለፍልሰት የሚያበቁ ዋነኛ ምክንያቶች ላይ እንነጋገራለን። ስለ ጦርነት፣ ስለ ግጭቶችና ስለ ድህነት እንወያያለን። የፍልሰተኞችን ሕይወት እንነጋገራለን። እንደ እውነቱ ከሆነማ ትክክለኛው ለፍልሰት የሚያበቁ ሁኔታዎች በሚገባ ይታወቃሉ። አንዱ ጦርነት ሲሆን፣ ሌላው ድህነት ነው። ወጣቶች በሀገራቸው የተሻለ ምርጫ የማጣታቸው ጉዳይ ሌላው ነው። በየሀገሮቹ የሚታዩ የመልካም አስተዳደር እጦትና የሙስና መንሰራፋትም ለፍልሰት ከሚያበቁ ጉዳዮች ውስጥ ይጠቀሳሉ። ጉዳዮቹ በደንብ የታወቁ ቢሆኑም በማልታው ጉባኤ ላይ የአፍሪካና የአውሮፓ መሪዎች ችግሮቹን ጥርት አድርገው ለመወያየት እድል ያገኛሉ ብዬ አስባለሁ። የአውሮፓ ሕብረት መሪዎች ከአፍሪካ አቻዎቻቸው ጋር ዛሬ ማልታ ሲገናኙ ቃል ሊገቡ የሚችሉት የገንዘብና ሌሎች እርዳታዎች አደገኛውን የሜዲትሬንየን ባሕር እያቋረጡ የሚጎርፉትን የዓለም ድሃ ሀገሮች ፍልሰተኞች ቁጥር ይቀንሳል ብለው ተስፋ ያደርጋሉ።